ምዕራፍ አራት የሰሜን አፍሪካ ቤተ ክርስቲያን ከ500 እስከ 700 ዓመተ ምህረት ከ500 እስከ 700 ዓመተ ምህረት ያለው ጊዜ ለግብጽ ኮፕቲክ ቤተ ክርስቲያን የስደት ወቅት ነበር። ባለፈው ምዕራፍ እንደተመለከት ነው ከግብጽ አብያተ ክርስቲያን የመጡ ጳጳሳት የእስክንድሪያዎቹን ሳይጨምር የኢየሱስ ክርስቶስን ሁለት ባሕርያት አስመልክቶ የከልቄዶን ጉባኤ ባወሰነው የእምነት አንቀጽ ላይ አንፈርምም ብለዋል። ከዚህ የትምህርተ መለኮት ልዩነት የተነሳ የግብፅ ኮፕቲክ ቤተ ክርስቲያን የምትባል አዲስ ቤተ ክርስቲያን መሰረቱ። ይህን ያደረጉበት ምክንያት ከቁስጥንጤንያ ጳጳስ ቁጥጥር ነጻ የሆነችና ራሳቸው የሚመሯት ቤተ ክርስቲያን ለመመስረት በመሻት ነበር። የኮፕቲክ ቤተ ክርስቲያን ይህን ስታደርግ ራሷን ከዓለም አቀፋዊው ክርስትና በመለየት ላይ ነበረች። የአውሮፓና የኤዚያ አብያተ ክርስቲያንን መከፋፈል ጀምሮ እንደነበር ጠቅለል አድርጎ በመመልከት ማስታወሱ መልካም ነው። ሁለቱ ዋና ዋና አብያተ ክርስቲያን የሮሙ ጳጳስ መሪ ሊሆን የፈለገበት የአውሮፓ የካቶሊክ ወይም የምዕራብ ቤተ ክርስቲያንና በእስያ የነበረውና የቁስጥንጥንያው ጳጳስ አፈጉባኤ ሊሆን ሊሆንበት የፈለገው የቢዛንታይን ወይም የምስራቅ ቤተ ክርስቲያን ነበሩ። የምዕራቡና የምስራቁ አብያተ ክርስቲያን በስድስተኛው መቶ ክፍለ ዘመን ትምህርተ መለኮት ነጥቦች ሁሉ ላይ ባይስማሙ ሙሉ ለሙሉ ሳይከፋፈሉ ቆይተዋል። የሞኖፎሳይታዊነትን የሚደግፍ ሞኖፎሳይታዊነትን የሚደግፍ ክርስቲያኖች ይህንኑ ዓላማቸውን የሚደግፉ ብርቱ መሪ ባገኙ ኑሮ የኮፕቲክ ቤተ ክርስቲያን በስድስተኛው መቶ ክፍለ ዘመን ከምስራቋ ቤተ ክርስቲያን ጋር ትዋሃድ ነበር። ያ ዕውቅ መሪ ጃኮቦስ የተባለ መነኩሴ ነው። መነኩሴው በጵጵስናው የተሾመው በአምስት አርባ አንድ ዓመተ ምህረት አካባቢ ነበር። እጅግ በላቀ ሚስዮናዊ ቅናቱና ከማይታክት ጥረቱ የተነሳ የሞኖፎሳይታውያንን ቅሪቶች እንደገና በማደራጀትና በማጠናከር ብዙ ጳጳሳትና ካህናትን ሾመ። አያሌ የህብረት ወይም የአንድነት ቡድኖችንም መሰረተ። ሞኖፎሳይታውያን ያይቆባውያን የሚለውን መጠሪያ ያገኙት ከርሱ ስም ነበር። የኮፕቲክ ቤተክርስቲያን ከምስራቁ ቤተክርስቲያን ተነጥላ ለመቆየት የቻለችው በያዕቆብ አመራርና ማበረታታት ነበር። ቤተክርስቲያኒቱ በስድስተኛው መቶ ክፍለ ዘመን ትምህርተ መለኮትንና ሃይማኖታዊ ጽሑፎችን አሳደገች። ኮፕቲክ ቤተክርስቲያን ጠቃሚ ወይም ዋና ተግባሯ የገዳም ኑሮ ማለትም ከመንደሮች ርቆ በመንኩስና ገዳም መኖር ነበር። አያሌ ኮፕቲኮች ወደ እነዚህ ገዳማት በመግባት እጅግ ዝቅተኛ የስራና የጸሎት ሕይወት ኖሩ። በስድስተኛው መቶ ክፍለ ዘመን የኮፕቲክ ቤተክርስቲያን የተባበረችና አንድ ጠንካራ ብሔራዊ ቤተ ክርስቲያን አልነበረችም። በከፍ አካዋን ወደ ብዙ የእምነት ክፍፍሎችና አብያተክርስቲያን ተከፋፍላ ነበር። ስድስተኛው መቶ ክፍለ ዘመን አካባቢ በግብጽ ብቻ ሀያ ያህል የሞኖፎሳይታውያን የእምነት ክፍሎች ነበሩ። ከነዚህ አንዱ ትራይቲዝም፣ በስላሴ ውስጥ በባህሪ አንዱ ከሌላው የተለያዩ ሶስት አማልክት አሉ የሚለው የሶስት አማልክት አምላክ አማኞች ክፍል ነው። ይህ የሚያመለክተው በኮፕቲክ ቤተ ክርስቲያን ውስጥ የሰፈነው የሞኖፊሳይታዊነት አነስተኛ የስህተት አስተምሮ ብዙ ሳይቆይ በሶስት አምላኮች እንደማመን ያለና የከፋ የስህተት አስተምሮ ማስከተሉን ነው። ዮስጥኖስ የተባለው የቢዛንታይን ግዛት ንጉሠ ነገሥት የኮፕቲክ ቤተ ክርስቲያን ከምሥራቋ ቤተ ክርስቲያን መለየቷን አልወደደም። በግዛቱ ሁሉ አንዲት እውነተኛ ወይም ኦርቶዶክስ ቤተክርስቲያን እንድትኖር ይፈልግ ነበር። በመሆኑም በስድስተኛው መቶ አጋማሽ ላይ ባለስልጣኖቹ የኮፕቲክ ቤተክርስቲያን ተከታዮችን ያሳደዷቸው ዘንድ አዘዘ። የቤተክርስቲያኒቱ አባላት የነበሩ ሰዎች ከመንግስት ስራ ተባረሩ፣ አንዳንድ ጊዜ የሚገደሉ ነበር። ስደቱ ግን ቤተ ክርስቲያኒቱን ድል አላደረጋትም። ይልቁንም በረታች። ከምሥራቋ ቤተ ክርስቲያን ጋር እንደገና የመገናኘት ፍላጎቷም ቀነሰ። የኮፕቲክ ቤተ ክርስቲያን እድገት በሰባተኛው መቶ ክፍለ ዘመን ከ600 እስከ 699 ለተወሰነ ጊዜ የቀጠለ ቢሆንም በክፍለ ዘመኑ አጋማሽ ላይ ሙስሊሞች ግብጽን ወረሯት። በመጀመሪያ ከቢዛንታይኑ ንጉስ ንጉስ ነገስት ይልቅ አረቦች ለኮፕቲክ ቤተክርስቲያን ደጎች መስለው ነበር። ብዙም ሳይቆይ ክርስቲያኖችን ወደ እስልምና ለመለወጥ ሲባል ቀረጦችና ሌሎች ጫናዎች በተዘዋዋሪ ይደረጉባቸው ጀመር። በዚህም የተነሳ በክፍለ ዘመኑ መጨረሻ በ699 ዓመተ ምህረት የኮፕቲክ ቤተክርስቲያን ማነስ ጀመረች። አረብ ሙስሊሞች ግብጽ ላይ ስላደረጉት ወረራ ምዕራፍ ስድስት ላይ ይበልጥ እናጠናለን። አሁን ስለ አፍሪካ ቤተ ቤተክርስቲያን ባጭሩ እንመልከት። እንደሚያስታውሱት በአምስተኛው መቶ ክፍለ ዘመን መጨረሻ ላይ የአፍሪካ ቤተክርስቲያን እንደ ዳና ተሳዊነትና አሪዮሳዊነት ባሉ ያሰት ትምህርቶች በከፋ ሁኔታ ተከፋፍላ ነበር። ከስድስተኛው መቶ ክፍለ ዘመን ጀምሮ ግን የምስራቋ ቤተ ክርስቲያን እነዚህን የተሳሳቱ እምነቶች ድል ለመንሳት አዳዲስ ሙከራዎች አደረገች። ጥረቶቹም ውጤታማ ነበሩ። ከሰሜን አፍሪካ እንደገና ድል መሆን በኋላ የተከተለው ነገር ካቶላ ካቶሊካዊት ቤተ ክርስቲያን በቫንድሎች አማካይነት በአካባቢው እጅግ ተስፋፍተውና በዝተው በነበሩ አሪሷውያን እንዲሁም ዳናታሳውያን ላይ ድል መቀዳጀቷ ብቻ አልነበረም። ከዮስጥኖስ ሞት በኋላ እንኳን የተጣለውንና የአረማውያን ባርበሮችን መለወጥ ወዳስከተለው ሂደት አምርቷል። በዚህ አኳኋን ነበር የኦርቶዶክስ ክርስትና ወደ አፍሪካና ኑሚዲያ እንደገና የመጣው ቤተ ክርስቲያኒቱ እስከ ሰባተኛው መቶ ክፍለ ዘመን መጨረሻ በአካባቢው ብትቆይም ወደ ህዝቡ ዘልቃ የገባች አትመስልም። ሙስሊም ወራሪዎች በ697 ዓመተ ምህረት ወደ ስፍራው ሲመጡ የአካባቢው ክርስቲያኖች እምነታቸውን ለእስልምና አሳልፈው ለመስጠት ጊዜ አልወሰደባቸው። ሕዝቡ እምነታቸውን የተውበት ፍጥነት ሲታይ ቀድሞውም ቢሆን ያመኑትን ነገር በሚገባ ያልተረዱ እንደነበርና ለሃይማኖታቸው የተሰጡ እውነተኛ ክርስቲያኖች ያለመሆናቸውን ያመለከታል። ይህን የቤተ ክርስቲያን ታሪክ ስናጠቃልል ወቅቱ ለኮፕቲክ ቤተ ክርስቲያን የማያቋርጥ የእድገት ጊዜ ነበር ልንል እንችላለን። ሙስሊሞች ወደ ግብፅ በመጡ ጊዜ ቤተ ክርስቲያኒቱ ህያው ብትሆንም፣ ህልው ብትሆንም ከ ስድስት ሰላሳ ዘጠኝ ዓመተ ምህረት ጥቂት ቀደም ብሎ የነበረችውን ያህል ጠንካራ አልነበረችም። የኮፕቲክ ቤተ ክርስቲያን እስከ ዛሬ ግብጽ ውስጥ አለች። ተከታዮቿ ግን በመኖፎሳይታዊነት ትምህርት ማመናቸውን ቀጥለዋል። በቀረው የሰሜን አፍሪካ ክፍለ ዘመን ክፍል በዚያ ዘመን አነስተኛ መንፈሳዊ እንቅስቃሴና ወደ እውነተኛ የክርስትና ትምህርቶች የመመለስ ሁኔታ ታይቶ ነበር። ይሁን እንጂ ክርስትና የሕዝቡ ሕይወት ክፍል የሆነበት ጊዜ ፍጹም የነበረ አይመስልም። ለዚህ ነበር በመጨረሻ ሙስሊሞች ሲመጡ ቤተ ክርስቲያንን ተሸናፊ የሆነችው። ጥያቄዎች አንደኛ የኮፕቲክ ቤተ ክርስቲያን ግብጽ ውስጥ የተመሰረተችው ለምን ነበር? ሁለተኛ ያዕቆብ ማን ነበር? ምንስ አደረገ? ሶስተኛ የኮፕቲክ ቤተክርስቲያን የተባረረችና አንድ የተባበረችና አንድ ነበረች ወይስ ክፍፍሎች ነበሩባት? አራተኛ በስድስተኛው መቶ ክፍለ ዘመን መጀመሪያ ላይ በአፍሪካ እና በኑሜዲያ የነበረችው ቤተክርስቲያን ምን ሆነች?